ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ። የሰኞ መስከረም 19 2007 ዓ ም መሰናዷችንን ይዘን ቀርበናል ቆንጅታይና ሄኖክሰን ማግዜር እናስተናግዳቸዋለን ቀዳሚው የምሽቱ ዝግጅታችን ታዲያ በኢትዮጵያ ምጣኔ ሀብት ዙሪያ ላይ የሚያተኩር ይሆናል። ከበፊቱ ከ2005ቱ ጋር ሲነጻጸር ቢያንስ ቢያንስ ወደ አራት ሚሊዮን የሚጠጋ ህዝብ ከድህነት አርንቋ ወጧል የሚለው ሪፖርት አለ። ይሄ እንግዲህ ሰፋ ያለ መረጃን ላይ የተመሰረተ ጥናት ነው። ከመንግስት ውጭ ያሉ ሪፖርቶችን ማጣቀስ ግን አልተቻለም። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ምሁር ዶክተር ታደለ ፈረደ የሚሰጡንን ትንተና ይዘናል። በሌላ ዜና በኢትዮጵያ ትምህርት ቤቶች ከሚያዝያ ወር ጀምሮ በተካሄዱ የተማሪዎች የተቃውሞ ሰልፍ የተካፈሉ ወጣቶች መካከል 52ቱ ከአንድ ዓመት ተኩል እስከ አምስት ዓመት ተኩል የሚደርስ እስራት እንደተቀጡ ጠበቆቻቸው ገለጹ። ባህር ዳር ላይ የተደራደሩ የሚገኙት የደቡብ ሱዳን መንግስትና ተቃዋሚዎች በሽግግር መንግስት አመሰራረት ላይ ያላቸው ልዩነት አለመ ጥበቡ እየታየ ነው። ዝርዝሩን ይዘናል። በሁለተኛው አጋማሽ ስፖርት፣ በአባይ ወንዝ ላይ የሚሰራው ግድብ ላይ የተመለከተ ዘገባ፣ አንድ የጉዞ ወኪል ደግሞ ጥሪታችንን ዘረፈ ያሉ ሰዎችን ሮሮ የተመለከቱ ልዩ ልዩ ዘገባዎችን አካተናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። በመጀንግር ዞን በተከሰተው የእርስ በርስ ግጭት በመሳተፍ የተጠረጠሩ አስራ አምስት የጋምቤላ ክልል የስራ ኃላፊዎች በቁጥጥር ስር መዋላቸው ተገልጿል። ስለ ስራ ኃላፊዎቹ ማንነት ግን አልተገለጸም። እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ አልኮልናል የሪፖርተር ጋዜጣ በትናንትናው እትሙ እንዳስነበበው በቁጥጥር ስር የዋሉት 15 የጋምቤላ ክልል የስራ ኃላፊዎች በስም አልተጠቀሱም። በቁጥጥር ስር የዋሉት ግን የመከላከያ ሰራዊት፣ የፌዴራል ፖሊስና የክልሉ መንግስት የጸጥታ ኃይል በቅንጅት ባደረጉት ምርመራ እንደሆነ ተመልክቷል። በብጥብጡ ዋነኛ ተሳትፎ ነበራቸው የተባሉ 15 የስራ ኃላፊዎች እንደዚሁም ከነዚህ ኃላፊዎች ጋር ቁርኝት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን ነው ዘገባው የጠቀሰው። የፌዴራል ጉዳዮች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አበበ ወርቁን በመጥቀስም ከአስር በላይ የስራ ኃላፊዎች በቁጥጥር ስር መዋላቸውን አረጋግጠዋል ብሏል ዘገባው። ማንነታቸውንና የስራ ኃላፊነታቸውን በተመለከተ ግን መረጃው እንደሌላቸው አቶ አበበ መናገራቸውን ጠቁሟል። ግጭቱ ተቀሰቀሰ የሚባለው የክልሉ ነባር ነዋሪዎች ነን በሚሉት መዠንግሮችና ከሌላ አካባቢ መጡ ባሏቸው ደገኞች መካከል መሆኑን ጋዜጣው በዘገባው አስታውሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኤርትራ በሚሊኒየሙ ጤና ነክ ግቦች አመርቂ እርምጃ አስመዝግባለች ሲሉ አስመራ ተቀማጭ የሆኑት የተባበሩት መንግስታት የልማት መርሃ ግብር የኤንዲፒ አስተባባሪ ክሪስቲን ኡሙቶኒ ተናገሩ። ባለስልጣኗ ይህን የተናገሩት በኒውዮርኩ የመንግስታቱ ድርጅት ጠቅላላ ጉባኤ ጎን በተካሄደ ስብሰባ ላይ ነው። የመንግስታቱ ድርጅት የህጻናው የመንግስታቱ ድርጅት የህፃናት መርጃው ተቋም ዩኒሴፍ ምክትል ዋና ዲሬክተር የኦካ ብራንት ኤርትራ የህጻናትን ሞት በሁለት ሶስተኛ የእናቶችን ሞት ደግሞ ከአንድ መቶ ሺህ የሚወልዱ እናቶች የሚሞቱት አንድ መቶ 1700 የነበረውን ወደ 380 ዝቅ አድርጋለች ብለዋል። የኤችአይቪና ቲቢን ስርጭትም እጅግ ከፍ ባለሀዝ ቀንሳለች ብለዋል። እኛ እንደ ልማት አጋር እንደምንመለከተው ለዚህ ስኬት ምንጩ የማህበረሰቡ ተሳትፎ ለጥረቶቹ አመቺ ሁኔታ መኖሩ አመራሩ የመከላከያ ዘዴዎቹና የገንዘብ አጠቃቀምና አያያዝ እንዲሁም የዘርፎቹ በቅንጅት መስራት ነው። ኤርትራ የማህበረሰብና የሴቶች ተሳትፎ የጤና ችግሮችን ለማስወገድ ቁልፍ የሆኑ ሚናዎች እንደተጫወተች የተባበሩት መንግስታት ድርጅት ባለስልጣኗ አስገንዝበዋል። ሰሜን ሶሪያ ውስጥ በእስልምና መንግስት ጽንፈኛ ተዋጊዎችና በኩርዶች የአካባቢ ሚሊሻዎች መካከል ዛሬም ውጊያው ቀጥሏል። ጽንፈኛ እስላማዊው ነውጠኛ ቡድን ተዋጊዎቹ ለሁለተኛ ሳምንት ኮባኒ ወደምትባለው ከተማ እየገፉ መምጣታቸውን ተከትሎ ቱርክ ድንበሩ ላይ ያላትን ኃይል እያጠናከረች መሆኗ ተዘግቧል። በውጊያው ምክንያት ብዛት ያላቸው ሶሪያውያን ኩርዶች ከአዲሱ የውጊያ ግንባር አካባቢ ወደ ቱርክ ግዛት እያቋረጡ በመሰደድ ላይ ናቸው። የዩናይትድ ስቴትስ የማዕከላዊ እዝ ባወጣው መግለጫ የትናንት እሁዱና የዛሬው ሶሪያ ውስጥ የተካሄደው የአየር ጥቃት ኢላማ ያደረገው አሌፖ፣ ራካ፣ ማንጂብ እና ዴርዙር የሚባሉት ስፍራዎች አቅራቢያ ያሉት መሆኑን ገልጿል። የእስላማዊ መንግስት ቡድን ተሽከርካሪዎችን፣ ጸረ አውሮፕላን መድፍ፣ ማጓጓዣ ና ሁለት ግቢዎች እንዲሁም አንድ የማሰልጠኛ ካምፕና አንድ የእህል መጋዘን እንደተመቱ ሴንት ኮም አስታውቋል። ሶሪያ ውስጥ ጥቃቱን ያካሄዱት የዩናይትድ ስቴትስ፣ የተባበሩት አረብ ኤሚሬቶችና የዮርዳኖስ ኃይሎች መሆናቸውንም የዩናይትድ ስቴትስ የማዕከላዊ እዙ ገልጧል። ኢራቅ ውስጥ የዩናይትድ ስቴትስ የጦር ሀይል እንደገለጠው ኪርኩክ፣ ሲንጃር እና ሌሎች አካባቢዎች ላይ ሶስት የአየር ጥቃቶች ተካሂደው እስላማዊ መንግስቱን ተሽከርካሪዎች ደብድበዋል። ሱዳን ዋና ከተማ ካርቱም ውስጥ አንድ የስፔን ዲፕሎማት በስለት ተወግተው ተገድለው መገኘታቸው ተዘገበ። ፖሊስ በሰጠው መግለጫ መሰረት የ66 ዓመቱ ባለሥልጣን የኤምባሲው የቪዛ ክፍል ኃላፊ ነበሩ። ሱዳን ውስጥ ለሦስት ዓመታት ሰርተዋል። የስፔን የውጭ ጉዳይ ሚኒስቴር ባለሥልጣናትም የዲፕሎማቱን መሞት አረጋግጠዋል። ፖሊሶች ምርመራ እያካሄዱ መሆናቸውንም አመልክተዋል። ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ጉብኝት ላይ ያሉት አዲሱ የህንድ ጠቅላይ ሚኒስትር ነረንድራ ሞዲ ከፕሬዚደንት ባራክ ኦባማ ጋር በዋይት ሀውስ ስርዓት ይጋበዛሉ። ሁለቱ መሪዎች ነገ ማክሰኞም ተጨማሪ ውይይት ያደርጋሉ ተብሏል። መሪዎቹ በውይይታቸው በምጣኔ ሀብት እድገት ላይ እንደሚያተኩሩ ይጠበቃል። ህንድ ምጣኔ ሀብቷን ይበልጡን ለውጭ መዋለ ነዋይ አፍሳሾች አለመክፈቷ ዋሽንግተንን እያሳሰበ መሆኑ ይታወቃል። ሚስተር ኦባማና የህንዱ ጠቅላይ ሚኒስትር ሌላው የሚነጋገሩበት ጉዳይ ዩናይትድ ስቴትስ የአፍጋኒስታኑን የውጊያ ተልእኮ በዚህ የአውሮፓውያን አመት ማብቂያ ላይ የምታጠናቅ ጥቅቅ እንደመሆኑ ሁለቱ ሀገሮች በሚኖራቸው የደህንነት ትብብር ላይም ይሆናል ተብሏል። ሚስተር ሞዲ ከአስር አመታት በፊት ወዲህ ወደ ዩናይትድ ስቴትስ ለጉብኝት ሊመጡ ያስገቡትን የቪዛ ማመልከቻ በሀገራቸው የጉጃራት ክፍለ ግዛት ከሺህ የሚበልጥ ህዝብ በተገደለበት የሃይማኖት ግጭት ውስጥ እጃቸው አለ ተብሎ በቀረበባቸው ወንጀላ ምክንያት ቪዛ ተከልክለው እንደነበረ የሚዘነጋ አይደለም። ሆንግ ኮንግ ውስጥ በብዙ አስር ሺዎች የተቆጠሩት አፍቃሪ ዴሞክራሲ ሰላማዊ ሰልፈኞች መንግሥት ጎዳናዎችን እንዲለቁ ቢጠይቅም አሻፈረኝ ብለው ሰልፋቸውን ቀጥለዋል። ቤጂንግ ባዕዳን ጣልቃ እንዳይገቡ በማለት አስጠንቅቃለች። በከተማዋ የገንዘብ ድርጅቶች ቀበሌ የወጣው ሰልፈኛን ለመበተን ፖሊሶች ብዛት ያለው አስለቃሽ ጋዝ ሲረጩ ቆይተው ወደ ኩለ ቀኑ ላይ ተቃውሞ ሰልፉ በርዷል ብለው ነበር። ሆኖም የተቃውሞ ሰልፉ ማምሻው ላይ ሰራተኞች ከስራ ሲወጡ እንደገና ተጋግሎ ቀጥሏል። በአንድ ወቅት የብሪታንያ ቅኝ የነበረችው ግዛት ቻይና ከተቆጣጠረቻት እንደ አውሮፓውያን ዘመን አቆጣጠር ከ1997 ወዲህ ከሁሉ ከባዱ የተቃውሞ እንቅስቃሴ መሆኑም ተዘግቧል። በመጨረሻም አፍጋኒስታን ያሉት አሜሪካውያን ወታደሮች ይህ የአውሮፓውያን ዓመት ካበቃም በኋላ ሊቆዩ እንደሚችሉ አንድ የዩናይትድ ስቴትስ ባለስልጣን ተናገሩ። ይህም ቃለ መሀላቸውን ባደረጉት በአዲሱ ፕሬዚደንት ስር ነገ ማክሰኞ ውል ይደረግበታል ብለዋል። በሚፈረመው የሴኩሪቲ ስምምነት መሰረት የዓለም አቀፉ የውጊያ ተልእኮ በመጪው ተሳት ሰላሳ አንድ ካበቃ በኋላ ወደ አስር ሺህ የሚሆኑ ወታደሮች እንዲቆዩ የሚፈቅድ ይሆናል። ይህ የሆነው አዲሱ ፕሬዚደንት አሽራፍ ጋኒ የቀድሞውን ፕሬዚደንት ሀሚድ ካርዛይን ተክተው አመራሩን ትናንት በይፋ መረከባቸውን ተከትሎ ነው። ትናንት የአዲሱ መሪ የምረቃ የቃለ መሐላ ስነ ስርአት በከባድ የደህንነት ጥበቃ በካቡል በቤተ መንግስቱ ከአለም ዙሪያ የሄዱ እንግዶች፣ የሀገሪቱ የፖለቲካና የሃይማኖት መሪዎች በተካፈሉበት ተከናውኗል። ተፎካካሪው የተቃዋሚ መሪ አብዱላ አብዱላ ምርጫውን ተከትሎ ከቀጠለው ቀውስ በኋላ በተደረሰው የስልጣን ክፍፍል ስምምነት መሰረት ቃለ መሐላቸውን ፈጽመዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምፅ ሬዲዮ በ22ና በ25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ስርጭታችንን ነው። የምናስተናግዳችሁ ሄኖክ ሰማግዜርና ቆንጂት ታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ። የኢትዮጵያን የምጣኔ ሀብት እድገት የተመለከተ ዘገባ ከአዲስ አበባ በአምቦና ናዝሬት ደግሞ በኢትዮጵያ ትምህርት ቤቶች ከሚያዝያ ወር ጀምሮ በተካሄዱ የተማሪዎች የተቃውሞ ሰልፍ ከተካፈሉ ወጣቶች መካከል 52ቱ ከአንድ ዓመት ተኩል እስከ አምስት ዓመት ተኩል በሚደርስ ስርዓት እንደተቀጡ ጠበቆቻቸው ማስታወቃቸውን በሁለተኛው አጋማሽ ደግሞ በአባይ ወንዝ ላይ በመገንባት ላይ ያለውን የህዳሴ ግድብን ግንባታ የተመለከተ ቃለ ምልልስ ይዘናል። በእኛ በኩል ሁልጊዜ የምንለው ደረጃ በደረጃ ይሞላል ነው የምንለው። ይሄ ከጥናቱ ውጤት አንዱ ነው። የትኛው ነው ሶስቱን ሀገር ሊያስማማ የሚችል የሙሊት ሂደት የሚለውን በጥናቱ ይገኛል እያለ ነው። እስካሁን ቁጥር ከመስጠት ተቆጥበናል። ለምን? የጥናቱ ውጤት የሚያመጣው ነው። ይሄ በአባይ ወንዝ ላይ ስለሚገነባው የህዳሴ ግድብ ቃለ ምልልሱን እናሰማችኋለን። የአውሮፓና የአሜሪካ ቪዛ አስገኛለሁ በማለት አንድ የጉዞ ወኪል ጥሪታችንን ወሰደብን ያሉ ኢትዮጵያውያንን ሮሮ በማሰማት ኢትዮጵያውያን ሮሯቸውን በማሰማት ላይ ናቸው። ህጋዊ ሆኖ ነው የሚሰራው ሳሚል ካል እያለ ስለሚለኝ እኔ ማምኜ ህጋዊ ነው ብዬ በህጋዊ መንገድ ለመሄድ ነበረም ሰላሳ አምስት ሺ ብር የከፈልኩት ያው አረብ ሀገር ለፍቼ ሶስት አመት ነው ብሩን ያመጣሁት እሱ ነው የተወሰደብኝ። አሁን እሱ ሳሙኤል ውጋ ላይ ያደረገኝ ነ ገንዘቤን ብቻ አይደለም፣ እድሌን፣ ተስፋዬን፣ ብዙ ነገሬ ነ ያበላሽ። ስለዚህ የመንግስት አካል የሆነ ነገር ያደርግልኝ ብዬ ነው። ምጠ ተናመለ ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱ አብይ ርዕስ ይቀድማል። ባለፉት አስር አመታት ኢትዮጵያ ውስጥ ከአራት ሚሊዮን የማያንስ ህዝብ ከድህነት አረንቋ የወጣ ቢሆንም የእድገቱ መሰረት አስተማማኝነት አጠራጣሪ ነው ሲሉ አንድ የኢኮኖሚ ምሁር ተናገሩ። በግብርናው ዘርፍ ተሰማርቶ የቆየው የሰው ኃይል ቢቀንስም ዝውውሩ በአጠቃላይ ኢኮኖሚው ላይ መሰረታዊ ለውጥ የሚያስገኝ መሆን እንዳለበትም ምሁሩ ጠቁመዋል። ዘጋቢያችን መለስካቸው አመሃ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ምሁር ዶክተር ታደለ ፈረደን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን በኢትዮጵያ የኢኮኖሚ እድገትና ትራንስፎርሜሽን እቅድና በአካታች የአረንጓዴ ኢኮኖሚ ፖሊሲዎች መካከል ያለውን ልዩነትና አንድነት ሲያስጠና ቆይቷል። ጥናቱን ሲመሩ የነበሩት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ የትምህርት ክፍል ባልደረባ ዶክተር ታደለ ፈረደ የጥናቱን ውጤት ዛሬ በመንግስታቱ ድርጅት የስብሰባ ማዕከል አቅርበዋል። በእሳቸው አገላለጽ በሀገሪቱ የኢኮኖሚ እድገትና ትራንስፎርሜሽን እቅድ ሊሟሉ የታለሙ ግቦች አመላካቾችና የአረንጓዴ ኢኮኖሚ ግብ አመላካቾች የተለያዩ ናቸው ወይም በእድገትና ትራንስፎርሜሽን አመላካቾች ውስጥ አልተካተቱም ብለዋል። ስለሆነም በሀገሪቱ የሚከናወነው የኢኮኖሚ ለውጥ ምን ያህል የካርቦን ልቀት ቀንሷል ለሚለው ጥያቄ መልስ ለመስጠት አስቸጋሪ ነው ይላሉ ዶክተር ታደለ ይሄ የሚደረገው የኢኮኖሚ እንቅስቃሴ የሚደረገው የኢኮኖሚ ሪፎርም መዋቅራዊ ለውጥ ምን ያህል የካርቦን ልቀትን ቀንሷል የሚለውን ማወቅ አይቻልም በዚህ ምክንያት ነው እንጂ ካርቦን ልቀትን ለመቀነስ የሚደረጉ እንቅስቃሴዎች አሉ መንግስት የሚያደርጋቸው አሉ መጠነ ሰፊ ስራዎች አሉ ግን እነዚያ ምን ያህል ቀንሶ የሚለውን ማወቅ አልተቻለም አሁን አሁን ባለው ደረጃ ቢያንስ በሀገሪቱ የእድገትና ትራንስፎርሜሽን እቅድ መሰረት ግን ከድህነት ወለል በታች ከነበረው ህዝብ መካከል በሚሊዮኖች የሚቆጠር ህዝብ እንደወጣ በመንግስት ከሚወጡ ዘገባዎች በመጥቀስ ያስረዳሉ። በፊቱ ከ205ቱ ጋር ሲነጻጸር ቢያንስ ቢያንስ ወደ አራት ሚሊዮን የሚጠጋ ህዝብ ከድህነት አረንቋ ወጧል የሚለው ሪፖርት አለ። ይሄ እንግዲህ ሰፋ ያለ መረጃን ላይ የተመሰረተ ጥናት ነው። ሌላ የተለየ መልኩ ከመንግስት ውጭ ያሉ ሪፖርቶችን ማጣቀስ ግን አልተቻለ። ምክንያቱም ማወዳደር አይቻልም። አንደኛ የሚጠቀሙት የመረጃ ስፋትና ጥልቀት ስለሚለያይ በዚህ መልኩ ድህነት እንደቀነሰ ይታወቃል። ይህን ያህል ቁጥር ያለው ህዝብ ከድህነት ወለል በላይ መምጣቱ በሀገሪቱ ከሚታየው የመሰረተ ልማት አውታሮች ዝርጋታ፣ ጥቃቅንና አነስተኛ ተቋማት ከሚፈጥሩት የስራ እድል አኳያና ከሌሎችም የአገልግሎት እንቅስቃሴዎች አኳያ ማብራራት ይቻላል ይላሉ። በኢትዮጵያ ከ80 በመቶ በላይ የሰው ኃይል የገጠር ነዋሪዎች መሆናቸው ሲነገር የነበረው ዛሬ በስታትስቲክስ ባለሥልጣን መረጃ መሠረት መለወጡን የሚጠቅሱት ዶክተር ታደለ የኢኮኖሚ አንደምታውንም ጭምር ይጠቁማሉ። በ2005 ላይ 80 ነበር፣ አሁን ሰባ ሁለት አካባቢ ሆናል። ይሄ ወደ የት ሄደ? ኢንዱስትሪው ግን ያልተቀየረም። አሁን ሪፖርቱ እንደሚለው እንግዲህ ይሄ ከዚህ ከግብርና ወደ አገልግሎት ዘርፍ ነው የገባው። አገልግሎት ዘርፍ ደግሞ ብዙም የዚያን ያህል ምርታማነቱ ደካማ ነው። ግብርናውም ምርታማነቱ ደካማ ነው። በአሁን ባለው ደረጃ ምን የሆነ ነው? ከአንድ ዝቅተኛ ወደሆነ ዘርፍ የኢኮኖሚ ዘርፍ የነበረው ሰው ወደ ሌላ ዝቅተኛ ምርታማነቱ ወዳለው የኢኮኖሚ ዘርፍ እየሄደ ነው። በኢትዮጵያ ምጣኔ ሀብታዊ መዋቅር ላይ በተወሰነ ደረጃ ለውጥ እንዳለ የሚናገሩት ይህ የኢኮኖሚ ሳይንስ ባለሙያ ዋናው ጥያቄ ትኩረቱ የት ላይ ይሆን የሚለው እንደሆነ ያስረዳሉ። ጥያቄ መሆን የነበረበት ይሄ ነገር ዘለቄታዊ ነው ወይ ነው የምንፈልገው። ግን አንደኛው ብዙ የሰው ኃይል ወደ ኢንዱስትሪው እንዲሄድ ነው። ይህንን የኢንዱስትሪው እንዲያድግ መገፋፋት፣ አስፈላጊውን የማበረታቻ ዘዴዎች መጠቀም ላይ ማተኮር ነው። ስለዚህ በአገልግሎት ላይ የተመሰረተ እድገት ዘለቄታዊ የለውም፣ በተለይም ደግሞ በጅምላና በችርቻሩ ላይ ከዚህም ተነስተው በትምህርቱ መስክ በሚሰጠው የሥልጠና አይነት የከተሞችን መሠረተ ልማቶች ዝርጋታ እና ከአረንጓዴ ኢኮኖሚ ፖሊሲዎች አኳያ እንዴት ያለ መንገድ መከተል እንዳለባቸው መንግሥት ከወዲሁ በሰፊው ሊያስብባቸው የሚገባ ትልልቅ ጉዳዮች ናቸው ይላሉ። በመንግስታቱ ድርጅት የአፍሪካ ኢኮኖሚ ኮሚሽን ተመሳሳይ ጥናቶችን ኢትዮጵያን ጨምሮ በሌሎች አስር የአፍሪካ አገሮች ውስጥ እያካሄደ እንደሆነም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በኢትዮጵያ ትምህርት ቤቶች ከሚያዝያ ወር ጀምሮ በተካሄዱ የተማሪዎች የተቃውሞ ሰልፍ ከተካፈሉ ወጣቶች መካከል ሃምሳ ሁለቱ ከአንድ ዓመት ተኩል እስከ አምስት ዓመት ተኩል በሚደርስ እስራት እንደተቀጡ ጠበቆቻቸው ገለጹ። በተለይም በአምቦ በአዳማና በሌሎችም ክልሎች አያሌ ተማሪዎች በመንግሥት ተከሰው በጠበቆቻቸው አማካይነት ሙግት ላይ ይገኛሉ። ጉዳያቸው ፍርድ ቤት ቀርቦም ውሳኔ ለመጠበቅ እስር ላይ ያሉ መሆናቸውንም ጠበቆቹ ለቪኦኤ ገልጸዋል። እነዚሁ ወደ 250 የሚሆኑ ተማሪዎች በምን እንደተከሰሱ ከነሱ በተጨማሪ ሌሎች ሲቪሎች ስለመኖራቸው የፍርዱ ሂደት በየትኛው ፍርድ ቤት እየተካሄደ እንደሆነ ከጠበቆቻቸው አንደኛውን አዲሱ አበባ አነጋግሯል። የሕግ ባለሙያው አቶ ደጀኔ ጣፋ ይባላሉ። የኦሮሞ ፌዴራላዊ ኮንግረስ ምክትል ዋና ጸሐፊም ናቸው። የነገሩ መነሾ ከአዲስ አበባው ማስተር ፕላን ጋር የተያያዘ መሆኑን የገለጡት አቶ ደጀኔ በዚያን ወቅት በተካሄዱ ሰላማዊ ሰልፎች በርካታ ተማሪዎች መታሰራቸውን አስታውሰው በዚያ መነሾ ይላሉ። ተማሪዎች የት የት አካባቢ እንደታሰሩ ሲያብራሩ እሸቱ ልጅ ነኝ። ከዛ እንነሳ። ከምዕራብ ሸዋ ዞን፣ ምስራቅ ሸዋ ዞን፣ በምዕራብ ደቡብ ሸዋ ዞን፣ ምዕራብ ወለጋ ዞን ግንቢ አካባቢ፣ ደምቢዶሎ አካባቢ፣ በምስራቅ ነቀምት አካባቢ ድሬዳዋ አካባቢ የሚገኘው ዩኒቨርሲቲ ተማሪዎች እንደዚህ እንደዚህ አይነት ቦታ ላይ የተወሰኑ ሰዎች ወደ ህግ ቀርቧል። ወደ ተለያዩ ዞንና የወረዳ ህግ ቤቶች በከፍሎ ክስ ተመስሎ ተወጥቷቸዋል። በተለያዩ ደረጃ ባለ አካበቅ ማለት ነው። እርስዎ የት አካባቢ የተከሰሱ ተማሪዎችን ጉዳይ ነው የሚከታተሉት? አቶ ለጀኔ ደቡብ ምዕራፍ ምዕራብ ነጋ እንደዚሁም ምስራቅ ሸዋው አላ ያሉትን ከኬዞችን አጠቃላይ ከሁለት መቶ ሀምሳ ተከሳሾች የያዘ ሰነድ ላይ ሶስት ሰዎች ጠበቃውን እንቀርበናል። በአምቦ አካባቢ በአምቦ አካባቢ ያሉ ደግሞ አራት ጠበቆች ትንሽ ልረዱ ሞክራለሁ። ይህን ኬዝ ሁለት ቦታ ከፍዬ ልነግር ይችላለሁ። እሺ፣ አንደኛው በወረዳ ደረጃ የተከሰሱ እና ሁለተኛ ኦሮሚያ ጠቅላይ ፍርድ ቤት የከሰሱ ተከሳሾች አሉ ማለት ነው። በጠቅላላው ስንት ናቸው የተከሰሱ ተማሪዎች? በሁለት መቶ ሀምሳ እስከ ሰባ ይሆናሉ። በቡድን ስለሚከሰስ አንድ ሰው አይችልም። አንድ ቦታ ላይ ሁለት ሆነን እንቆማለን። እሺ፣ በሌላ አሁን የአምቦ የኦሮሚያ ጠቅላይ ፍርድ ቤት አምቦ ችሎት አምስት ወለን የቆመ ጊዜ አለ። ወደ ስልሳ ሦስት ሰዎች አንድ ላይ ስለተከሰሰ ክሱ ደግሞ አምስት ቦታ ተከፍሎ ስለሚቀር የክስ ብዛትም አለ፣ የሰው ብዛትም አለ። ስለዚህ አንድ ላይ ነው የምንገባው። የክሱ አይነት ግን በማስተር ፕላኑ ብቻ ነው ወይንስ ቀደም ሲል ተቀስ ተቀስ አድርገዋል? ወረቀት በተናችሁ፣ ጸጥታ ወካችሁ የመሳሰለም የተለያየ ክስ ነው መነሻው ይሄ ሆኖ አሁን በጠቅላ ምድቤ ላይ የተከሰሱት ዋናው ምክንያት የኦነግን አላማ ከግብ ለማት ይህን አድርጓል በማለት በጸረ ሽብር ህግ ነው የተደሰሱት። እኛ ደግሞ የዋቀሳና እምነትን ተገን በማድረግ ሽብር ፈጥራቸዋል የምል በሁለት መደበኛ ወይ ፒላር ስር የወደቀ ክስን መሰረቱ። በኦሮሚያ ጠቅላይ ፍርድ ቤት ላይ በመንግስት ወይም በአቃቤ ህግ የቀረበባቸው መረጃ ምንድን ነው? እነሱ ወደ ማስረጃ አላቀረቡም። ለዚህ እኛ ቅድመ መቃወሚያ ቀርበናል። በህጉ መሰረት የመጀመሪያ ቅድመ መቃወማችን አንድ፣ ይሄ ጉዳይ በጸረ ሽብርነት ህግ አይታይም፣ በመደበኛ ህግ እንድታይ ብለን ተከራክረናል። ሁለተኛ ደግሞ የክሱ ወንጀል ድርጊቶቹ አስር ይሆናሉ መፈክር አሳይ የምሉ ሰባት ይሆናል። አስራ ሰባቱን ድርጊት ለስልሳ ሶስቱ ሰዎች ምን አደረጉ? በምን አደረጉ? እንዴት አደረጉ? የት አደረጉ? መቼ አደረጉ? የተደረገ ወንጀልም ደግሞ ምን ውጤት አስገኘን? ምን ዝርዝር ሁኔታ ቀርቦ ሊከላከሉ በሚችሉ መንገድ አካባቢ ዘርዘር አድርጎ እንዲያቀርቡ ብለን ቅድመ መቃወሚያ አቅርበን ነበር። ነሐሴ ሰላሳ ይህን ቅድመ መቃወሚያችን አቅርበን መስከረም አስራ አራት አቃቤ ሕግ ሻሽሎ እንዲያመጣ ተባለ። አቃቤ ሕግ አሁን መስከረም መስራራት የአሁኑ ነው። በመሰረታዊ ለውሳ አመጣ ይዞ መጣል። አሁንም ቅድመ መቃወማችን ቀጥለላል። እነሱ የእምነት ክደታቸውን እስካሁን አልሰጡም። በክስ ዲፋንድ የሆነ ክስ ባልመቅረቡ መቅረቡ አሁን ይሄ የጠቅላይ ፍርድ ቤት ነው። አምሳ ሁለት ደግሞ በወረዳ ፍርድ ቤት ነው የተከሰሱ በወረዳ ፍርድ ቤት የታሰሩም አሉ። ገናም ደግሞ በሂደት ላይ ያለም አለ ማለት ነው። በጠቅላይ ፍርድ ቤት ላይ በሰረሽብሩ የታዩት አሉ። እንደዛም በወለ መሳቆ መራ ወለድሞ ሰማና ሶስት ሰዎች በሰረሽብሩ ክስ ተከተል በኦሮሚያ ጠቅላይ ፍርድ ቤት የግንቢ ችሎት ማለት ነው። እነሱንም የመጀመሪያውን እቅድ በመቃወማ አቅርበን እነ አቀ ፍርድ ቤቱ የጸረ ሽብርነት ህጉን አልፎ ሌላውን ማስረጃ አሰሙ ብሎ አሁን በሀያ ስድስት ማለት መስከረም ሀያ ስድስት ሁለት ሺህ ሰባት ቃል ህግ ማስረጃ ለማሰማት እንሄዳለን ማለት ነው። የተከሰሱት በሙሉ ተማሪዎች ናቸው ወይንስ በሌላ ስራ ላይ ያሉ ኢትዮጵያውያን ነው? ማህበረሰብ አለ፣ ተማሪ አለ፣ ነጋዴ አለ፣ ኢቪን ሚኒስትሮ አለ እድሜያቸው አልሞላ ተብሎ ከአስራ አምስት ዓመት በታች ተብሎ ሶስት ልጆች አሉ። እና የተወጣጣ ነው ማለት ነው። በጠቅላላው በአሁን ሰዓት እስር ላይ ያሉ ስንት ይገኛሉ? ኦሮሚያ ጠቅላይ ፍርድ ቤት የተከሰሱ በአምቦ ችሎት ስልሳ ሶስት ግንቢ ችሎት ሰማንያ ሶስት ጠቅላላ ወደ መቶ አርባ ሰባቱ ገና ከይዛቸው ያልታየ አለ። አሁን ደግሞ በአምቦ አርባ ዘጠኙ ፍርድ ያገኙ አሉ በአጠቃላይ መቶ ዘጠና የሚሆኑ እስር ቤት አሉ ማለት ኬዛቸው ፍርድ ቤት ቀርቦ ማለት ነው ፍርድ ቤት ጉዳያቸው አለ ግን እነሱ እስር ቤት ናቸው ፍርድ ቤት ጉዳያቸው አለ የአምቦዎቹ ወደ ይግባኝ ነው ሌሎቹ ደግሞ ገና ማስረጃም ያልተሰማ መሰማት ካልተጀመረ። በጠቅላይ ላይ አቶ ደጀኔ፣ እናንተ የቆማችሁላቸው ተማሪዎች በሙሉ የኦሮሞ ተማሪዎች ናቸው። በተማሪ ደረጃ የኦሮሞ ተማሪዎች ናቸው። በማህበረሰብ ደረጃ እንደዚሁ አንዳንድ ሊስትሮች አሉ። ዘጠና አምስት ፐርሰንቱ የኦሮሞ ልጆች ናቸው። በጣም አመሰግናለሁ አቶ ደጀኔ። የጣፋ ሁኔታውን ተከታትለን ምናልባት ተመልሰን ጠይቀዎት ይሆናል። እኔም ቪኦኤ ሚዲያም በጣም አመሰግናለሁ። ወደ ቀጣዩ ዘገባ ስናልፍ በባህር ዳር እየተደራደሩ የሚገኙት የደቡብ ሱዳን መንግስትና ተቃዋሚዎች በሽግግር መንግስት አመሰራረት ላይ ያላቸው ልዩነት አለመጥበቡ እየታየ ነው። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉት ፕሬዚደንት ሳልቫኪር ዓለም አቀፉ ሕብረተሰብ በተቃዋሚዎች ላይ ጫና እንዲያደርግ ጠይቀዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከልን ዘገባ ቀጥሎ ይቀርባል። ፕሬዚዳንት ሳልቫኪር ማያርዲት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ያደረጉት ንግግር የባህር ዳሩ የሰላም ድርድር የገጠመውን ፈተና ያመላከተ ነው። እርሳቸው በጉባኤው ላይ እንዳመለከቱት ተቃዋሚዎቹ ለድርድሩ እንቅፋት መሆን ቀጥለዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ መሪዎች ያቀረቡትን የሽግግር መንግስት መመስረቻ ሰነድም አልተቀበሉም ብለዋል። የኢጋድ መሪዎች ባለፈው ወር መጨረሻ ያጸደቁት መነሻ ሰነድ ለሁለት ዓመታት ተኩል የሚቆየው የደቡብ ሱዳን የሽግግር መንግስት በሳልቫኪር በራሳቸው እንደሚመራ ይጠቅሳል። ተቃዋሚዎቹ የሚያቀርቡት ጠቅላይ ሚኒስትርም በዚህ ሰነድ መሰረት የፕሬዝዳንት ኪርን ድጋፍ ማግኘት ይኖርበታል። በሳልቫኪር የሚመራው የደቡብ ሱዳን መንግስት ይህንን ሰነድ የፈረመው በኢጋድ መሪዎች እንደቀረበ ነው። ተቃዋሚዎቹ ግን ለዚህ ሰነድ እውቅና አልሰጡም። ባህር ዳር የሚገኙት የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ይህንኑ ነው የተናገሩት። እኔን ለድርድሩ የሚመራኝ ሰነድ እንደ አውሮፓውያን ዘመን አቆጣጠር ግንቦት ዘጠኝ በሁለቱ መሪዎች ማለትም በሳልቫኪርና በሪክ ማቻር የተፈረመው እንደዚሁም በተለያዩ ኮሚቴዎች ድርድር የተደረገበት ነው። እኔን የሚመሩኝ ሰነዶች እነዚህ ናቸው። በኢጋድ መሪዎች የጸደቀው ሰነድ የኔ አይደለም። ፕሬዚዳንት ሳልቫኪር ግን ተቃዋሚዎቹ በኢጋድ የቀረበውን የሽግግር መንግስት መመስረቻ ሰነድ ይቀበሉ ዘንድ ዓለም አቀፉ ኅብረተሰብ ጫና እንዲያደርግ ጥሪ አቅርበዋል። ተቃዋሚዎቹ በበኩላቸው ፕሬዝዳንቱ የሀገር ጠቅላይ ሚኒስትሩ ደግሞ የመንግስት መሪ በሚሆኑበት ሌላ ሰነድ ላይ እየተደራደረን ነው ባይ ናቸው። ይህንን ሰነድም ከመንግስት በስተቀር የድርድሩ ተሳታፊዎች ሁሉ እንደተቀበሉት ታባን ደንጋይ አስረድተዋል። የደቡብ ሱዳን ወገኖችን እያደራደረ የሚገኘው ኢጋድ እስካሁን በእነዚህ ልዩነቶች ዙሪያ የሰጠው አስተያየት፣ ያወጣው መግለጫ የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከምሽቱ ሶስት ሰዓት ከ25 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት ደግሞ በናይል ሳት ታገኙናላችሁ። ሙዚቃን ጋብዛችሁ ኃይለ ኢየሱስ ግርማ

አድማጮች አሁን ሰበር ዜና ማምሻውን ደርሶናል። በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በዛሬው እለት የሰላማዊ ሰልፍ ሲካሄድ ተኩስ መከፈቱ ተዘግቧል። የአሜሪካ ድምፁ አዲሱ አበበ ሁኔታውን ሊከታተል ወደ ስፍራው ተሰማርተዋል። ሰላም አዲሱ፣ ምንድን ነው የተፈጠረው? ሄኖክ እንደምን አመሸህ። ነገሩ ካለፈ ነው የደረስኩት። ነገር ግን ነገር መኖሩን የሚያሳየው ኤምባሲው በፖሊሶች ማጠሪያ፣ በዚህ በቢጫው ማጠሪያ ታጥሯል። ተቃዋሚዎች ግማሾቹን ያገኘሁት ወደ ኤምባሲ ለመዝለቅ አይፈቀድም፣ ማንም አይገባም አይወጣም አሉኝ። ከተቃዋሚዎቹ እንደሰማሁት ግን ወደ ኤምባሲ የመጡበት ምክንያት ጋምቤላና ኦጋዴን አካባቢ በሌላም ቦታ የሚገደሉ ሰዎች ሁኔታ ምንድን ነው? መግለጫና ማብራሪያ እንፈልጋለን ለማለት አምባሳደሩን አቶ ግርማ ብሩን ለማናገር ነው የመጣ ነው ብለው ፍሮንቤት ወይም ጸሐፊዋ ጋ ይሰበሰባሉ። በዚህ ጊዜ ፎቶግራፍ ሲያነሱን ቆዩ። ትንሽ ቆይቶ ወዲያ ውጭ ተኩስ ተከፈተ አሉ አንደኛው ሰው ሲነግረኝ ተኩሱ ከውጭ ነው ከግቢ ስላቸው፣ ከግቢ ውጭ ተኩስ ከተከፈተ ወደ ተኩሱ ግር ብለን ስንወጣ በአንደኛችን ላይ ተኮሰብን። ማነው ተኳሹ ስላቸው፣ ሰሎሞኑ ወዲ አይን የሚባል ሰው ነው የተኮሰብን አሉ። እና በኋላ አምባሳደሩም ወጡ። የተኮሰውን ሰውዬ ልጆቹ ሊይዙ ሲሉ ያመልጣቸዋል። ይሄን የማየው ከቪዲዮ ነው። ተሰላፊዎቹ ቪዲዮ ቀርጸው ነበረ። ሁለት ሲተኮስ እዛ ቪዲዮ ላይ ተመልክቻለሁ። ሶስተኛው ላይ ሊተኮስ ሲል ቃ ብሎ ሽጉጥ ወይም ጥይት እንዳለቀበት የሚያሳይ ነው። በዛ ጊዜ ሰውየው ወደ ኋላ ተመልሶ ሮጦ ኤምባሲ ሊገባ ሲል ሊይዙት ሲሉ አመለጣቸው። በኋላ ፖሊስ መጣ፣ ግቢው ታጠረ። ይሄው ነው አሁን በዚህ ሰዓት ያለው። እና ምናልባት ኤምባሲ አሁን እዛው አካባቢ ነኝ። ለመግባት ከቻሉ ከአምባሳደሩም ሆነ ከሌሎች ሰዎች መግለጫ ካገኘው ለማምጣት ሞክራለሁ። ያ ካልሆነም አጣርተን ነገ ጠዋት ወይም በነገው ፕሮግራማችን ዝርዝሩን ይዘን እንመጣለን። ወደ አስራ አምስት የሚሆኑ እና አስራ ስድስት የሚሆኑ ወጣቶች ናቸው እዚህ የተሰበሰቡት የነበሩት። የዲሲ ፖሊስ አለ በአካባቢው። አዲሱ አዎ፣ በአካባቢ አለ። ለማነጋገር ሞክረህ ነበር? ምን አሉ? አዎ፣ ምንም ነገር መግለጫ የለንም እዛም አትገባም አሉኝ። አትሊስት ምን እንዳለ፣ ቢያንስ ምን እንዳለ ንገሩኝ፣ ምን እንደሆነ ስላቸው ምንም መናገር አንፈልግም እያጣራን ነው አሉ። የተተኮሰው ሽጉጥ አይታቸዋል ስላቸው አላየንም፣ ነገር ግን አንዲት መኪና የእስያዊ ሴትዮ መኪና መስኮቱ ተሰክሯል በጥይቱ ልጆቹም ነግረው ነበረ። ያቺ መኪና እዛ ቆማለች። እሷ ጋር መጠጋት አይቻለም። እየተመረመረ ነው። ፖሊሶች ከበዋል ኤምባሲውን። እንግዲህ መረጃው ቆይቶ በነገውም እለት የሚገለጥ ሊሆን ይችላል። ግን አሁን አንተ በአይንህ የተመለከትካቸውን መሰረታዊ መረጃዎች እናረጋግጥና የተጎዱ ሰዎች አሉ ከገለጹልህ፣ በቪዲዮ ውስጥ የተመለከትከውን ሁኔታ እስቲ ለአድማጮቻችን አስረዳ። ቪዲዮውን ሲያሳዩጅ እንግዲህ ጫጫታ አለ። ግድያ ይቁም፣ በጋምቤላ ግድያ ይቁም፣ እስራት ይቁም እያሉኝ ጫጫሉ። እንደገና ቪዲዮውን ወደ ፊት አስኪዱልኝ ብዬ ሳይ ተኩስ ጓደረስን እና ሰዎቹ ምን ልትሆነ የመጣኸው ተኩስ ተኩስ በል ተኩስ ሲሉት ተኩስ እሰማለሁ። እዛው ላይ ሁለቴ ይጠቆሳል፣ ሁለት ጊዜ ሽመልስ ሽመልስ የሚባለው ሰውዬ በጆሮዬ ላይ አለፈች አለኝ። ሁለተኛው ሶስተኛውን ሊተኩስ ወደ ግንባሩ ደቅኖበት ሲስብ ምላችሁን ቋህ ትላለች። እዛ ቪዲዮ ላይ ነው እንግዲህ ምንድን ነው ይሄ ስላቸው አለቀበት አሉኝ። በኋላ ሰውየው ሮጦ ሊገባ ሲል ሲያሳድዱት አለው ሮጦ አመለጣቸው ሊይዙቱም አልቻሉም። እና ቪዲዮ ላይ ያየሁት ይሄን ይህንን ነው። የኤምባሲ ባለስልጣናትስ ምን አይነት መልስ ነው የሰጡት? ለማነጋገር ሞክሬ ነበር ብለህን ነበር አስቀድመ። የኤምባሲ ባለስልጣናት ለማናገር አልቻልኩም፣ አትገባም ተብያለሁ። ነገር ግን ከልጆቹ እንደሰማሁት አቶ ግርማ ብሩ በኋላ ወጥተው ሊተኩስ ወይም የተኮሰውን ሰውዬ ይዘውት ገቡ። ሽጉጥ አልያዘም እሱ አሉ አሉኝ። ነገር ግን ሽጉጥ እንደያዘና እንደተተኮሰም ከሌላ መኪና ላይ ተተኩሶ የተሰበረው መስታወት መረጃ ነው ይሉኛል ልጆቹ። እኔ ይህንም አላየውም። ነገር ግን ከነሱ የሰማሁትን መረጃ ወይ ኢንፎርሜሽን ነው የምነግርህ። በጣም ነው የምናመሰግነው። አዲሱ በስፍራው የምትቆይ ከሆነ የዝግጅታችን ከመገባደዱ በፊትም በቀጥታ እናመጣሃለን። መረጃ የማሰባሰብ ጥረት እንቀጥልና ለአድማጮቻችን ተጨማሪ መረጃ እንደምናደርስ ከወዲሁ ቃል እንገባለን። እሺ ነው፣ ጊዜ ይስጥልኝ። እከታተላለሁ። የአየር ስርጭታችን እስከሚያልቅ ከዚህ ከኤምባሲው አልሄድም፣ እከታተላለሁ። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭት ነው። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ ተሸጋግረናል። የስፖርት ዝግጅት ይሆናል የሚቀጥለው። የማራቶን ሬከርድ የዓለም የማራቶን ሬከርድ ተሰበረ፣ አረ እንዲያውም ብትንትኑ ነው የወጣው ይለናል ሰለሞን ክፍሌ። እንደምን አምሽታችኋል፣ የተከበራችሁ አድማጮቼ። ኬንያዊው አትሌት ዴኒስ ኪሚቶ በማራቶን አዲስ የዓለም ክብረ ወሰን አስመዘገበ። ሁለት ሰዓት ሁለት ደቂቃ ከ57 ሴኮንድ ነው አዲሱ ሬኮርድ። ኢትዮጵያዊቷ ትርፊ ጸጋዬ ደግሞ የዓመቱን ፈጣን ጊዜ አስመዝግባ በዚሁ በበርሊን ማራቶን ድል ተቀዳጅታለች። የኢትዮጵያ አትሌቶች በሌሎችም የረጅም ርቀት ሩጫ ውድድሮች ያሸነፉበትን ዜና ይዘናል። የእግር ኳስና ቤዝቦል ዜናዎችም ተካተዋል። አብራችሁን ቆዩ። የትላንቱን የበርሊን ቢኤምደብልዩ ማራቶን ሩጫ ውድድር ዜና ላስቀድም። ኬንያዊው ዴኒስ ኪሚቶ አዲስ ሬኮርድ አስመዝግቦ ሲያሸንፍ ቀድሞ በሀገሩ ልጅ ከዊልሰን ኪፕሳን ክብረ ወሰድ ላይ 26 ሴኮንዶችን ላጭቶ ነው። በትላንቱ ውድድር ሁለተኛ የወጣውም ኬንያዊ ነው። ኢማኑኤል ሙታይ ይባላል። ከቀድሞ የራሱ ፈጣን ጊዜ ላይ 39 ሴኮንዶችን አንስቷል። ሦስተኛ አበራ ኩማ ከኢትዮጵያ ነው። የገባበት የራሱ ፈጣን ሰዓት 2 ሰዓት 5 ደቂቃ 56 ሴኮንድ ተመዝግቦለታል። አንደኛ የወጣው ኪሚቶ ግማሹን ርቀት በአንድ ሰዓት አንድ ደቂቃ 45 ሴኮንድ ከሸፈነ በኋላ ሁለተኛውን ግማሽ በፍጥነት ጀምሮ አምስት ኪሎ ሜትር ለማብቃት እንደቀራቸው ተፈትልኮ በማምለጥ አዲስ የዓለም ሬኮርድ አስመዘገበ። የኬንያ አትሌቶች በወንዶቹ ማራቶን ሁለቱን ከፍተኛ ስፍራ ቢወስዱም የሴቶቹን የኢትዮጵያ አትሌቶች ተቆጣጥረውታል። አንደኛና ሁለተኛ ትርፌ ጸጋይና ፈይሴ የታደሰ ሲሆኑ አሜሪካዊቷ ሻለን ፍላነጋን መሃል ገብታ የሦስተኝነቱን ስፍራ ወስዳለች። አራተኛና አምስተኛ የወጡትም ኢትዮጵያውያን ናቸው። በትላንቱ የበርሊን ቢኤምደብልዩ ማራቶን ከ130 ሀገሮች የተውጣጡ 44 ሰዎች ተሳትፈውበታል። ሴቶች ብቻ በሮጡበት በሌላው በኮሎምቢያ ዋና ከተማ ቦጎታ በተካሄደው የካሬራ ዴላ ሙየር 10 ኪሎ ሜትር የጎዳና ሩጫ ቀድሞውኑ እንደምታሸንፍበት የተገመተው ኢትዮጵያዊቷ በላይነሽ ኦልጂራ ድል ተቀዳጅታለች። ራሷን ቢሆን እኔ ያሸንፍበታለሁ ብላ ተናግራ እንደነበር ይታወሳል። በላይነሽ በተለይ ጠንካራውን ጉልበቷን የተጠቀመችው ልክ ስምንተኛውን ኪሎ ሜትር እንዳለፉት ሲሆን ከዚያ በኋላ በቅርበት የተከተላት ሰው አልነበረም። በ2013 የዓለም አትሌቲክስ ሻምፒዮና በ10 ሺህ ነሐስ ሜዳሊያ ተሸላሚዋ በላይነሽ ኬንያዊቷን ብርቱ አትሌት ቬሮኒካ ኒየርን በሰላሳ ሶስት ሴኮንድ ቀድማለች። ከሌላይቱ ኢትዮጵያዊት ከአዝመራ ገብሩ ደግሞ ከአንድ ደቂቃ ተኩል በላይ ርቃ ገብታለች። ድንቅ ፍጥነት ነው። ለሌላ የአትሌቲክስ ስፖርት ዜና ወደ አዲስ አበባ ወስዳችኋለሁ። ተባባሪ አዘጋጅ ገዛ ጽዮን መስቀል መስመር ላይ ነው። የኢትዮጵያ አትሌቲክስ ከጥቂት ዓመታት ወዲህ ከዓለም አቀፍ ውድድሮች የውጤት መቀዝቀዝ አዝማሚያ እየታየበት በመምጣቱ የሚመለከታቸው ባለ ድርሻ አካላት አሰራራቸውን መርምረው መፍትሔ ማግኘት እንዳለባቸው ባለሙያዎች አሳስበዋል። አንጋፋ የክለብና ፕሮጀክት አትሌቲክስ አሰልጣኞች በሰጡት ማሳሰቢያ የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌቶች ወኪሎችና ከክለብ አሰልጣኞች ጋር በመነጋገር የስልጠና ሂደቱን በትክክለኛው አቅጣጫ እንዲቀይሱ አስገንዝበዋል። ለአትሌቲክስ ስፖርት ውድቀት ማሳያ ቀይ መብራት ነው ያሉት የአትሌቲክስ አሰልጣኞቹ ሁሴን ሸቦ፣ ትዕዛዙ ብሸት ካሱ አለማየሁና ግርማ ወልደህና ናቸው። ታዋቂው አትሌት ኃይለ ገብረ ስላሴም የአሰልጣኞቹን ማሳሰቢያ እና ስጋት ተጋርቷል። በራሱ የሚቀርባቸው ነገሮች መኖር መቻል አለባቸው። እሱ ቀርጦ እንትን ብሎ አስተካክሎ ሲያስቀምጥ አሰልጣኞችን ያስቀምጣል። ብቁ የሆኑ አሰልጣኞችን ብቁ የሆኑ የወጣት፣ የሲኒየር፣ የውርወራ፣ የዝላይ፣ የአጭር፣ የመካከለኛ፣ የማራቶን እያለ ማስቀመጥ አለበት። እነዛ ደግሞ ይሄንን ካደረገ በኋላ ሶስተኛው ፓርት ለመኖ አሰልጣኙ ላይ ማለት አሰልጣኞች አሰልጣኞች ከወቅቱ የስልጠና ሂደት ጋር ራሳቸውን ማሻሻል እንዳለባቸውም ኃይሌ ምክሩን ለግሷል። የኢትዮጵያ አትሌቲክስ ፌዴሬሽን ኃላፊዎች የአሰልጣኞቹን ስጋት አስመልክተው በአሁኑ ጊዜ ያለው የአትሌቶች አቋም መጠነኛ ክፍተት ቢኖርም ተቀሳቅሷል ማለት ግን እንደማይቻል ተናግረዋል። ገዛ ሕንጻ መስቀል ነበር፣ ከአዲስ አበባ አመሰግናለሁ። አትሌቲክሱን በዚሁ እናብቃ። በእግር ኳስ ስፖርት በስድስተኛው ሳምንት የእንግሊዝ ፕሪሚየር ሊግ በዘጠኝ ጨዋታዎች 25 ጎሎች ተመዝግበዋል። ማንቸስተር ሲቲ ካልሲቲን አራት ለሁለት፣ ዌስት ብሮሙች በርንሌን አራት ለባዶ። መሪው ቼልሲ እንቅስቃሴውን ቀጥሏል። አስተን ቪላን ሦስት ለዜሮ ነው ያሸነፈው። በዚህ ዓመት ባጀማመሩ የተዳከመው ማንቸስተር ዩናይትድ ዌስትሃም ዩናይትድን ሁለት ለአንድ በመርታት ተነቃቅቷል። አርሰናል ከቶትንሃም ሆትስፐር፣ ኤቨርተን ከሊቨርፑል በተመሳሳይ አንዳቻ ወጥተዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዙን ቼልሲ በ16 ይመራል። ሳውስሃምተንና ማንቸስተር ሲቲ በእኩል 13 ነጥብ በጎል ተበላልጠው ይከተላሉ። ወደ ስፔን ላሊጋ ስናመራ በሳምንቱ መጨረሻ መሪው ባርሴሎና ግራናዳን ግማሽ ድርዘን ጎል አቅሞ ሲያሸንፍ ኔይማር 3 ሜሲ ሁለት አግብተዋል። ሪያል ማድሪድ ቪላ ሪያልን ሁለት ለባዶ አሸንፏል። ቤይልና ሮናልዶ ናቸው አግቢዎቹ። አትሌቲኮ ማድሪድ ሲቪያን አራት ለዜሮ አሸንፏል። የደረጃ ሰንጠረጁን ባርሴሎና በ16፣ ቫሌንሲያ እና አትሌቲኮ ማድሪድ በእኩል 14 ሁለተኛና ሦስተኛ ናቸው። በመጨረሻም ቤዝቦል የከተማችን የስፖርቱ አፍቃሪዎች ትላንት ማታ ቲማቸው ለድል በመብቃቱ ሲፈነጥዙ አምሽተዋል። መደበኛው የዚህ ዓመቱ ቤዝቦል ጨዋታ ውድድር ትላንት ሲያበቃ የዋሽንግተን ናሽናልስ ቲም የማያሚ ማርሊንስን አንድ ለዜሮ በማሸነፍ ታሪክ ሰርቷል። ለድል ያበቃቸው ደግሞ ወርዋሪው ጆርዳን ዚመርማን ይባላል። እንደ አውሮፓ ዘመን አቆጣጠር በ1931 የቦስተን ሬድ ሶክሱ ባቢ በርክ ግሪፍዝ ስታዲየም ላይ አንዴም በመቺው ያልተመለሰበትን ኳስ በመወርወር ሬኮርድ ካስመዘገበ ወዲህ ትላንት በዚመርማን ሲደገም በታሪክ ለመጀመሪያ ጊዜ ሆኗል። ናሽናልስ በቀጣዩ ዓመት የውድድር ዘመን የሚጀምሩት በሊጉ የትላልቆቹ ምድብ ውስጥ በዋናነት ይሆናል። በዚሁ የቤዝቦል ስፖርት ታሪክ ዝነኛው ተጫዋች ዴሬክ ጂተር ከስፖርቱ ዓለም በክብር ተሰናብቷል። ጂተር በታሪኩ በ2247 ግጥሚያዎች ተሳትፏል። አምስቱ በዓለም አቀፍ ደረጃ። ባይ ባይ ዴረክ ጂተር። እኛም በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ22 እና በ25 ሜትር ባንዶች እስከ ምሽቱ አራት ሰዓት ድረስ ስርጭታችን ይቀጥላል። አፍሪካ ነክ ርዕሶች ነው ከታዩ በአባይ ወንዝ ላይ በመገንባት ላይ የሚገኘው ታላቁ የኢትዮጵያ የህዳሴ ግድብ በምን ያህል ጊዜ በውሃ እንደሚሞላ እስካሁን ከውሳኔና ከስምምነት ላይ አለመደረሱን የኢትዮጵያ የባለሙያዎች ቡድን መሪ አስታውቀዋል። ግድቡን አስመልክቶ የተቋቋመው የኢትዮጵያ የባለሙያዎች ቡድን መሪ የሆኑት የሆኑትና በሶስትዮሹ የባለሙያዎች ውይይትም የኢትዮጵያውን ቡድን የሚመሩት ኢንጂነር ይህ የሚወሰነው በቅርቡ በሚደረገው ጥናት መሰረት ነው ብለዋል። ሰሞኑም በአዲስ አበባ የተካሄደውን የኢትዮጵያ የግብጽና የሱዳን የሶስትዮሹ ውይይት መነሻ ያደረገው እስክንድር ፍሬው ኢንጂነር ጌዴዎን አስፋውን በአዲስ አበባ አነጋግሯቸዋል። በአብዛኛው አሁን እኛ ከፕሮጀክት ጽሕፈት ቤቱም ጋር ቅድም ያልኩ የባለሙያዎች ቡድን አለ። እዚህ ጉዳይ ላይ በዝርዝር እንወያያለን። በዚህም በኩል ያለውን የሞዴሊንግ ስራ እንሰራለን። ሁሉም ሀገሮች የየራሳቸውን ስራ እየሰሩ ነው። እኛም በበኩላችን ተመሳሳይ የሞዴሊንግ ስራ ተመሳሳይ የአካባቢ ተጽዕኖ ስራ ሁሉ ጎን ለጎን እንሰራለን። ለምን በኋላ ያው ውጤት ሲመጣ የምናስተያይበትና የምንከራከርበት ቴክኒካዊ መሰረት ከአሁኑ መጣል አለብን። ባለሙያዎች ብዙ አሰባስበን ከዩኒቨርሲቲ ከሌሎች አካባቢ እየሰራን ያለ ነው እና ሌላውም ሀገር ቀደም ብሎም የጀመሩ የሚሰሩ አሉ። በእኛ በኩል ሁልጊዜ የምንለው ደረጃ በደረጃ ይሞላል ነው የምንለው። ደረጃ በደረጃ ይሞላል ይሄ ከጥናቱ ውጤት አንዱ ነው። የትኛው ነው ሶስቱን ሀገር ሊያስማማ የሚችል ሙሊት የሙሊት ሂደት የሚለውን በጥናቱ ይገኛል እያለ ነው። እስካሁን ቁጥር ከመስጠት ተቆጥበናል። ለምን የጥናቱ ውጤት የሚያመጣው ነው። ይሄ በዚህ አሞላል ስርዓት ቢሞላ ቅድም የጠቀስካቸው ስድስት ሰባት ዓመት ሊሆን ይችላል። ከዛም በታች ከዛም በላይ ሊሆን ይችላል እና የጥናቱ ውጤት ቢወስነው ና በዛ ላይ የኢትዮጵያን ጥቅም በሚያስከብር ሁኔታ ብንሞላ የሌሎችንም ሀገር ጉልህ የሆነ ተጽዕኖ በሚያሳድር ሁኔታ ብንሞላ ይሻላል የሚለው ላይ ለመድረስ ነው የዚህ ጥናትም አንዱ ዓላማ ማለት ነው። በጥናት ይወሰን ሲሉ አሁን ለምሳሌ በኢትዮጵያ ባለሙያዎች በኩል የተካሄደ ባለው ጥናት ነው ወይስ አጠቃላይ አሁን ዓለም አቀፉ ቡድን በሚያጠናው? ዓለም አቀፍ ቡድን በሚያጠናው በእኛ በኩል የተጠኑ ጥናቶች የሚያመለክቱ አሉ እና ያንን እኛ እንደ የውይይት መነሻ ነው የምናደርገው እና በተቻለ መጠን ይህ ሁሉ ወጪ የወጣበት ግድብ ስለሆነ መልሶ ደግሞ ኢነርጂውን ለአገር ውስጥም ለውጭም አቅርቦ መክፈል አለበት። ያንን ያከፋፈል ሁኔታ ከዚህ ያሞላል ሁኔታ ጋር አብሮ መታየት አለበት። ስለዚህ ነው የእነሱን ጥናት እኛ ደግሞ በበኩላችን የምናደርገው ጥናት ደግሞ ያንን አይተን ወደፊት ስምምነት የሚደረስበት ጉዳይ ነው የሚሆነው። የህዳሴው ግድብ ግንባታ እንደተጀመረ አካባቢ ግን የሚጠቀሱ ቁጥሮች ነበሩ አይደል? በኢትዮጵያ በኩል በዜና ያለመት ጊዜ ሊሞላ ይችላል። ለምሳሌ ግድቡ የጣናን ሀይቅ ሁለት እጥፍ የሚሆን ውሃ ነው የሚፈልገው ለመሙላት ይመስለኛል፣ እርሶ ያርሙኛል እና በዚህን ያህል አመታት ሊሞላ ይችላል የሚሉ ነበሩ፣ ቁጥሮች ነበሩ። ከዛ በኋላ ነው አሁን ጥናቶች ላይ መሰረት ማድረግ የተጀመረው። አዎ፣ ይሄ ግድቡ ራሱ ሲጠና በአማካሪዎቹና፣ ገና ግንባታው ከመጀመሪያው ሲጠና ማለት ነው፣ ከ2010 2009 ቀደም ብሎ ነው እነኚህ ጥናቶች ሰዎች የተደረጉት ያኔ ጥናቱ ሲጠና አብሮ ይህም ይጠናል እኮ። የሙሊቱ ስርዓት የስራ ማካሄዱ የኦፐሬሽኑ ስርዓት ሁሉ ይጠናል። ግን አሁን ቁጥሮች መጥቀሱት ለአድማጮችም ጠቃሚ አይደለም። ለምን ይሄ ቁጥር በኋላ በሶስቱ ሀገሮችም ውይይት ከኢትዮጵያ ጠቀሜታ አንሳር ውይይት ተደርጎበት የሚሆን ነው እንጂ ድሮም ቢሆን አንዳንድ ቁጥሮች ነበሩ፣ የሚጠቀሱ ቁጥሮች ነበሩ። በዚህ አመት ቢሞላ ከ አባይ ፍሰት አንጻርም ከኛ ኢነርጂ የማመንጨትም አንጻርም የተጠቆሙ ቁጥሮች አሉ። ዋናው ግን ደረጃ በደረጃ ይሞላል፣ ከጥናት ተነስተን የኢትዮጵያን ጥቅም በሚያስጠብቅ ሁኔታ ይሞላል የሚለውን ለማየት ነው። የታችኞቹም ጋር ጉልህ ተጽዕኖ በማያደርስ ሁኔታ ይሞላል ነው። ጉልህ ተጽዕኖ አሁን ከእርስዎ አገላለጽ ልነሳ፣ ና ቋንቋ አጠቃቀም ላይ ሁሉ ትለያላችሁ። አሁን የኢትዮጵያውያን ባለሙያዎች ኢትዮጵያውያን ፖለቲከኞች እና ግብጾቹ ለምሳሌ እናንተ ጉልህ ተጽዕኖ በማያሳድር ሁኔታ ትላላችሁ። የግብጽ ባለሙያዎች ግን ብዙ ጊዜ ወይም ፖለቲከኞቹ ምንም ተጽዕኖ በማያሳድር የሚል አገላለጽ ሲጠቀሙ ይሰማል። በቀደም ከግብጹ የውሃ ሀብትና መስኖ ሚኒስትር ጋር ቃለመለስ ነበረኝ ና ምንም አይነት ተጽዕኖ በማያሳድር መልኩ ይሁን እንጂ እኛ መገንባቱን አንቃወም የሚል አገላለጽ ነው የተጠቀሙት ና ይሄ ራሱ የልዩነት መገለጫ ነው። ኢንጂነር ጌዶን የልዩነት መገለጫ ነው። ግን መርሆች አሉ ሁላችንም ባንፈርምበት፣ ሁሉም ሀገሮች ባይፈርሙበት የኮኦፕሬቲቭ ፍሬምወርክ አግሪመንት ወይም ማዕቀፍ አለ። የአባይ አጠቃላይ በናይል ቤዘን ኢኒሽቲቭ ማለት ነው። ሌሎችንም ለምሳሌ የተባበሩት መንግስታት የተወሰኑ ሀገራት የፈረሙበት ማለት ነው። አሁን እየገለጡልኛሉ። ኢትዮጵያን ጨምሮ የተወሰኑ ሀገራት ፈርመውበት ግብጾችና ሱዳኖች ባይፈርሙም እነኛ መርሆዎች ለምሳሌ በተባበሩት መንግስታት የ1997 የወሰን አለፍ ወንዞችን በሚመለከት አሁን የጸደቀ አለ። እኛም አልፈረምንም፣ ግብሶችም አልፈረሙም። ግን ሌሎች ወደ ሰላሳ አምስት ሀገሮች ፈርሞ አሁን ተግባራዊ በአለም አቀፍ ደረጃ ና በተለምዶም በአለም አቀፍ ተቀባይነት ያላቸው መርሆዎች አሉ። ያ መርሆ በትክክል ነው የሚጠቅሰው አንደኛ ኢኩታብል ን ሪዘናብል ዩቲላይዜሽን ንድ ኖ ሲግኒፊካንት ሀርም ነው የሚለው ፍትሐዊና ምክንያታዊ አጠቃቀም አጠቃቀም እና ኖ ሲግኒፊካንት ሃርም ነው የሚለው እነ አቡላ ተጽዕኖ በማያሳድር መንገድ ይህንኑ ነው እኛም ሁልጊዜ መድገም ያለብን። በየትኛውም አካል ሲደገም በማንኛውም ባለሙያ ወይም ውሳኔ ሰጪ ሁለቱ አብረው ነው የሚሄዱት። እነዚህ ጉልህ ማደርስ ተጽእኖ እና ፍትሐዊና ምክንያታዊ አጠቃቀም እነህ ፕሪንስፕሎች አሉ። አንድ ሀገር ደግሞ በሎላዊ ጂኦግራፊያው አቀማመጥ በራሱ ወሰን ውስጥ ያሉትን ወንዞች የመጠቀም መብት እነዚህ መርሆች ናቸው። በዓለም አቀፍና በተለምዶም ተቀባይነት ያላቸው መርሆች ናቸው እንጂ ማንኛውም ፕሮጀክት እንኳን ህዳሴን የሚያህል ግድብ፣ ሌላም አነስተኛ ፕሮጀክቶች ተጽዕኖ ይኖራቸዋል። ተጽዕኖቹን የመቋቋም ተጽዕኖቹን የመቀነስ ነው እንጂ ምንም አይነት ብሎ ገለጻ ትክክል ገለጻ አይደለም፣ መሆንም የለበትም። በዚህ ላይ እሳቸው የተጠቀሙትን ቃል በቃል ልንገርቦት እና ለምሳሌ የግብፁ የውሃ ሀብትና መስኖ ሚኒስትር ዊዛውት ኤኒ ሃርምፉል ኦር ኔጌቲቭ ኢምፓክት ኦን አወር ወተር ሪሶርስስ በውሃ ምንጮቻችን ላይ ምንም አይነት ጉዳት ወይም አሉታዊ ተጽዕኖ በማያመጣ መንገድ ለማለት ፈልገው ይመስለኛል። ስለዚህ ይሄ ሆነ ብለው የሚጠቀሙት ነው ግብጾቹ። የትልቅ ክቡር ሚኒስትሩ የረሱት አንድ ቃል አለች ሲግኒፊካንት ወይም ጉልህ የምትለውን ዘንግተው ይሁን አላውቅም እንጂ በማንኛውም የዓለም አቀፍ መርህ የታወቁ የወሰን አለፍ መርሆች አሉ፣ እነቅድም ያልኳቸው ናቸው። እና ጉልህ የሆነ ተጽዕኖ አለዛማ አገሮች ምንም ላይጠቀሙ ነው ኋቸው ማለት ነው። እሳቸው ባሉበት አባባል ማንኛውም የበላይ ሀገር ምንም አይነት የተፈጥሮ ፍሰቱን ብቻ የመልቀቅ ኃላፊነት ብቻ ነው የሚኖረው። ይሄ ሊሆን አይችልም እና ዘንግተው ይሆናል ወይም ደጋግሞ ለመናገር ይሆናል እንጂ ተቀባይነት ያለው የዓለም አቀፍ መርህ ጉልህ ተጽዕኖ አለማሳደር እና ፍትሀዊ የሆነ ምክንያታዊ የሆነ አጠቃቀም የመጠቀም የሚሉት ሊሰመርባቸው የሚገባ እና ሁላችንም ከዚህ አኳያ ነው መግለጽ ያለብን። ባለፈው አንድ አመት በኢትዮጵያ የቀረበውን የጥናትና የዲዛይን ሰነድ የመረመረው ዓለም አቀፍ የባለሙያዎች ቡድን ሦስቱ ሀገሮች ማለትም ኢትዮጵያ ግብጽና ሱዳን በጋራ ሊያጠኗቸው ይገባል ያላቸውን ሁለት ምክረ ሀሳቦች ማቅረቡ ይታወሳል። ይህንኑ መነሻ በማድረግም ነው ሦስቱ ሀገሮች በመጪዎቹ ስድስት ወራት ሁለት ጥናቶችን ለማስጠናት የተስማሙት። ከኢንጂነር ጌዶን አስፋው ጋር ያደረግኩትን ቃለ ምልልስ ቀጣይ ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮቻችን አሁን በቀጥታ ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ይሆናል የምንሄደው። በዛሬው ሁለት ሰላማዊ ሰልፍ ሲካሄድ ተኩስ መከፈቱን የአሜሪካ ድምጹ ዘጋቢያችን አዲሱ አበበ ሁኔታውን ሊከታተል ወደ ስፍራው ከተሰማራበት ገልጾልናል። አዲሱ፣ ምን አዲስ መረጃ አለ? ማምሻውን፣ አዲስ መረጃ ቅድም ያልገለጥኩት ነገር ቢኖር ሰባት ፖሊሶች ነጭ ሸሚዝ የለበሱ አጎንብሰው መሬት ላይ እስካሁን ቅድም እኔና እናንተ ካወራኝ ጀምሮ ይፈልጋሉ የሚፈልጉት ምን እንደሆነ በእኔ ግምት የተተኮሰቸዋን ጥይቶ ቀላ አሁን ይመስለኛል። የሌላ የኤንቢሲ ቴሌቪዥን ነው መሰራው ያለኝ፣ አንድ አሜሪካ ውስጥ ጠይቀው፣ አዎ ጥይቷ እንትኗ ቡሌቷ እንደሚፈልጉት ነው የሚፈልጉት አለኝና ቅድም ዲሲ ፖሊስ አረጋግጧል። ይሄንን አዲሱ የዲሲ ፖሊስን አነጋግረሀቸው ከሆነ ወይ ለኤንቢሲ ጋዜጠኛውም የገለጹለት መረጃ ካለ ምንም ለማንም አልገለጡም። ግን ሰባት ሰዎች አጎንብሰው ለግማሽ ሰዓት ይኸው እስካሁን ድረስ የሚፈልጉት አንድ ነገር መኖር አለበት። የኔም እውነት ነው ላይ ይባል ይችላል፣ ግምት ነው። ግን የምገምተው አንደኛ ተመታች የተባለችው መኪና እዛ ላይ ቆማለች። በሩቃት አለሁ የተመታውን ፓርትም ላይ ማየት አልችልም። እስቲ ስለ ተመታችው መኪና ስለ ተባለው ዘግይተው የሚያደምጡ አድማጮች ካሉ ግለጽልን ምን እንደሆነ ሁኔታው የተባለው ምንድን ነው? ያው ልጆቹ ወይም ተቃዋሚዎቹ ወጣቶች ናቸው። ወደ ኤምባሲ ገብተው አምባሳደሩን ጥሩልን፣ ኢትዮጵያ ውስጥ ስለሚካሄደው ግድያ ልናናገራቸው እንፈልጋለን እያሉ በሚከራከሩበት ጊዜ ግማሹ ፎቶግራፍ ሲያነሳ ነበር፣ ግማሹ ይስቅ ነበር። ይሄ በእንዲህ እንዳለ ውጭ ተኩስ ተሰማ። ወደ ውጭ ግር ብለን ስንወጣ አንዲት መኪና መስኮቷ ተሰብሯል። ወዲያው እንደገና ሌሎቻችን ላይ ሲተኩስ አንዱን ሽመልስ የሚባለውን ሰው ሳተው። ግን መጀመሪያ የተተኮሰችዋ ጥይት የአንዲት እስያዊት ሴትዮ መኪና ሰብራለች። ቀላሁን ቢፈልጉ አላገኙትም ብለውኛል። አሁን መኪናዋ ጀርባ እየዞሩ ሰባት ሰዎች የሚፈልጉት እሱ ነው የሚል ግምት አለው፣ ይህም ሰውዬ የኔም ግምት ነው። ነገር ግን በትክክል ነው ለማለት አልችልም። ኤምበሲው ግቢ በራፍ ግቢ አካባቢ ያለች መኪና ናት። በራፉ ላይ የቆመች መኪና ናች። ለጉዳይ ትምጣ ለምን ትምጣ አላውቅም። እና ሰዎቹ ግን አሁንም ቢሆን ፍለጋ ላይ ናቸው። ከኤምባሲ ባለስልጣናትም ጋር አዲሱ፣ ለአንተም ልንገልጽልህ የምንፈልገው ለአድማጮቻችንም እንደዚሁ ከዚህ ከስቱዲዮ በመደወል ላይነን፣ የዝግጅት ክፍላችንም እንደዚሁ ወደ ኤምባሲ የስልክ ጥሪዎችን እያደረገ ነው። ከኢትዮጵያ ኤምባሲ መልሱን በምናገኝ ጊዜ እናቀርባለን። አዲሱ ለአንተ የሰጡ ምናልባት ቅድም ከተነጋገርን ጀምሮ መረጃ አለ? ምንም የለኝም። ቀድሞ መጠጋትም አይቻልም። ፖሊሶቹ እንኳን እዚህ ያሉት እንደው ለማወቅ ያህል እነዚህ የሚፈልጉት ሽጉጧን ነው ምንድን ነው ስላቸው በእንግሊዝኛ አይ ካንት ቶክ ማን ይህ ነው ነው የሚለኝ እና ሊያናግር አይቻልም። ምንም እንደሆነ አይታወቅም። የተጎዳ ሰው አለ አዲሱ? የለም የተጎዳ ሰው የለም ብለውኛል። ራሳቸው ተሰላፊዎቹ የተጎዳ ሰው የለም፣ ግን ሽመልስ በሚባለው ሰው ጆሮ ላይ አለፈች። ሶስተኛዋ ደግሞ የከሸፈችዋ ግንባሩ ላይ ደግኖ ነው የከሸፈችበት ነው የሚሉት ቪዲዮ የሚያሳየኝ ያንን ነው። አዎ ቪዲዮውንም ተመልክተሃል። አስቀድመ አስቀድመህ የገለጽክልን ቪዲዮ አለ። ዘግተው ለሚሰሙን አድማጮች እሱንም ትገልጽልናለህ? አዎ በቪዲዮ ቀርጸዋል። ጩኸቱን ሁሉ ተኩስ እስቲ ሲባባሉ፣ ሲነታረኩ፣ ከዛ በኋላ ተኩስ ሁለት ጊዜ ሰማሁ። ሶስተኛዋ ከሸፈች። ይህን ብቻ ነው ያገኘሁት። እንግዲህ ነገ ተጨማሪ ነገር እናገኝ ይሆናል። አዎ እስካሁን በተመለከትከው እንግዲህ ሰዎችን ያነጋገርከው መረጃ ነው ያለህ ቪዲዮ ተመልክተሃል። ከዛ በተረፈ ግን ከዲሲ ፖሊስ ወይ ደግሞ ከኢትዮጵያ ኤምባሲ የተገኙ ተጨባጭ የሆኑ መረጃዎች አሉ የሉ? ፖሊሶች ሊናገሩ አልፈለጉም። በጣም እንግዲህ አድማጮቻችን፣ ይህንን ሁኔታ እየተከታተልን ነገም ከነገ ወዲያም የምንዘግብ ይሆናል። የአሜሪካ ድምጽ ሬዲዮ ጥረቱ ይቀጥላል። እናመሰግናለን አዲሱ አድማጮች ዝግጅታችን ከማብቃቱ በፊት አንድ ዝግጅት አለን። ሳሚ የጉዞ ወኪል የተባለ ድርጅት ባለቤት ወደ ተለያዩ የአውሮፓ ሀገሮችና አሜሪካ እልካቸዋለሁ በማለት ገንዘባቸው እንደወሰደባቸው ተበዳይ ነኝ የሚሉ ለቪኦኤ ገልጸዋል። ተጠርጣሪው የጉዞ እግድ ከተጣለበት በኋላ እንዲወጣ እንደዚሁ ከሀገር እንደወጣ እንደዚሁ ተበደልን የሚሉ ሰዎች ይናገራሉ። ከአዲስ አበባ ፖሊስ ጉዳዩን ለማጣራት ያደረግነው ተደጋጋሚ ጥረት አልተሳካም። ዘገባው የመለስካቸው አማሃ ነው። ቪኦኤ ያናገራቸው ተበዳዮች ነን የሚሉ ሰዎች እንደሚያስረዱት በአሁኑ ወቅት ከአርባ በላይ የሚሆኑ ሰዎች በየካ አራዳ ቦሌና ቂርቆስ ክፍለ ከተማዎች በሚገኙ ፖሊስ ጣቢያዎች የክስ ማመልከቻቸውን በማስረጃ አስደግፈው አስገብተዋል። የሳሚ ትራቭል ኤጀንሲ ባለቤት ናቸው የሚባሉት አቶ ሳሙኤል ቦጋለ ከአርባ በላይ እንደሆኑ ከሚገመቱ ተበዳዮች በአስር ሚሊዮኖች ብር የሚገመት ገንዘብ እንደወሰዱ ከሳሾቹ ይናገራሉ። ከተበዳዮቹ አንዱ አቶ አስናቀ ሙላት ተፈራ ባደረበትም ምክንያት በሀገር ውስጥ ሲታከም የቆየ ቢሆንም ለከፍተኛ ሕክምና ወደ ውጭ ሀገር መሄድ እንዳለበት የሚያሳይ ደብዳቤ ይዟል። ለዚህ ሕክምና እንዲሆነውም ያገኘውን ገንዘብ እንዴት እንዳገኘው የሚገልጸው አቶ አስነቀ ቁጭቱና ሀዘኑ ከፊቱ ይነበባል። እኔ በከፍተኛ ሕክምና ሁለት ጊዜ ኦፕሬሽን ሆኜ እርዳታ ለምኜ ነው የአዲስ አበባን ህዝብ እየዞርኩኝ እርዳታ ለምኜ ያገኘሁት ገንዘብ ነው ከጎዳና ጀምሮ እስከ ትላልቅ ሰው እስከ ሀብታም እስከ ደሃ ያልሰጠኝ ሰው የለም ያረዳኝ ሰው የለም። ያንን እርዳታ ለማሰባሰብ ሶስት ዓመት ነው የፈጀብኝ። ሶስት ዓመት የፈጀብኝን እርዳታ ልመና እሱ ቀምቶኝ ይዞኝ ሄደ። አቶ ሳሙኤል ቦጋለን በደላል አማካኝነት እንዳገኛቸው የሚናገሩ አቶ አስናቀ በልመና አገኘሁት ያለውን ገንዘብ እንዴት ባለ መንገድ ለአቶ ሳሙኤል እንደሰጠም ይተርካል። ከደቡብ አፍሪካ ሆስፒታሎች ጋር እነጋገር አለኝ እና ተመልሰን አለኝ በሚቀጥለው ቀን ደውሎ ጠራኝ። እንደዚህ እንደዚህ ተነጋገር ያለው ይህን ያህል ብር ቅድሚያ ስታ ብያለሁ አሲስታ ብያለሁ እና ሆስፒታል ወረፋ ነው በትግስት መጠበቅ አለበት ብሎ ነው ያለኝ። ብር አስከስ ካንተ አዎ፣ ብር ሰጠሁት። ብር ሰጠኝ፣ ቼክ ሰጠኝ። እዛ ስትገባ ሆስፒታል ውስጥ ስትገባ ውጪ ነው ቤት ተከራይ የምትኖረው ውጪ ሆነ ነው የምትከታተለው ሕክምና ምናምን ብሎ ነው ያሳምነኝ። ሌላዋ ተበዳይ ስሟ እንዲገለጽ አልፈለገችም። ምክንያቱ ደግሞ ጉዳዩን ቤተሰብም ሆነ ዘመድ ወዳጅ ቢሰማው ያልተጠበቀ ጉዳት ሊያደርስ ይችላል የሚል ነው። ይቺ ተበዳይ እንደዘረዘረችው የዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ደርሷት ስፖንሰር ስታፈላልግ እያለች በደላል አማካኝነት ከአቶ ሳሙኤል ቦጋረ ጋር እንደተገናኘች ነው። ከአንድ ዓመት በፊት ጉዳይሽን አስፈጽምልሻለሁ ብሎ አንድ መቶ ሰላሳ አምስት ሺህ ብር እንደወሰድና ቼክ እንደሰጣት፣ እስከ ዛሬ ድረስ ግን ምንም ስላልተደረገላት ከሌሎች መሰሎቿ ጋር ሆና ክስ እንደመሰረተች ታስረዳለች። የዲቪ ሎተሪን ሕጋዊ አሰራር አውቃለሁ የምትለው ይቺ ተበዳይ፣ ይህም ቢሆን ሕጋዊ መስራት እንደነበረ ትገልጻለች። ይህንን ባቀሱ ሕጋዊ ሆኖ አብሮኝ ያለ ደላላ በትክክል የሰፈሬ ሰው ነው። እህቱም ሄዳለች በዚህ በሳሚ በኩል ማለት ነው። እና እህቱ እንደሄደችም ስለማቅ ህጋዊ ሆኖ ነው የሚሰራው ሳሚ ልካል እያለ ስለሚለኝ እኔ ማምኜ ህጋዊ ነው ብዬ በህጋዊ መንገድ ለመሄድ ነበረ 135 ሺህ ብር የከፈልኩት ያው አረብ ሀገር ለፍቼ ሶስት አመት ነው ብሩን ያመጣሁት እሱ ነው የተወሰደብኝ እኔ በተመሳሳይ ምክንያት ስሙ እንዳይገለጽ የጠየቀው ተበዳይ ነኝ የሚለው ወጣት ደግሞ አቶ ሳሙኤል ወደ ስዊድን እልካለሁ ብሎ 250 ሺህ ብር እንደወሰደበትና በቃሉ መሰረት ስላልፈጸመ የሰጠውን የመታመኛ ቼክ በማስረጃነት ይዞ ክስ መመስረቱን ይናገራል የተሰጠውን ቼክ ይዞ ወደተባለው ባንክ ሲሄድ አቶ ሳሙኤል በሂሳባቸው ውስጥ በቂ ገንዘብ እንደሌለ ስለተነገረው በብዙ ውጣ ውረድ ቢሆንም ባንኩ ይህንን የሚያራግጥ ማህተም እንዳደረገለት ያስረዳል። ይኸው ተበዳይ እንደሚለው የአቶ ሳሙኤል እናትና ባለቤታቸው ክስ እንዳይመሰርቱ ወደ ቤታቸው ከሌሎች ተበዳዮች ጋር ጠርተዋቸው የፈጸሙባቸውን ድርጊት ግን በጣም ያሳዘነው እንደሆነ ያስታውሳል። ስምንታችንም ተደውሎልን የተቀጠር ነው። ተደውሎልን እዛ ገብተን በምንጠባበቅበት ሰዓት ላይ ሚኒተር የለበሰ ፖሊስና ዋናው አካባቢው መምሪያ ክፍል ኃላፊ አሁን ላቶ ሙላቱ ለጥያቄ ስለምንፈልጋችሁ ብለው እዛ አካባቢ ያለው ጣቢያ አስገብተው ከቤት ወደ ፖሊስ ጣቢያ ወስደውን ቀን አምስት ሰዓት የገባን ማታ ሁለት ሰዓት ላይ ነው በዋስትና የወጣ ነው። ሌላዋ ተበዳይ ነኝ ያለችም እንዲህ ትላለች። አሁን እሱ ሳሙኤል ቦጋላ ያደረገኝ ነኝ ገንዘብን ብቻ አይደለም፣ እድሌን፣ ተስፋዬን፣ ብዙ ነገሬን እኔ ያበላሽ ስለዚህ የመንግስት አካል የሆነ ነገር ያደርግልኝ ብዬ ነው። ተነመለ 320 ሺህ ብር ተወሰደብኝ የሚለው ተበዳይ ደግሞ አቶ ሳሙኤል ቦጋልና ባለቤቱ ደህና ከምሰራበት ከዱባይ አፈናቅለው ወደ አሜሪካ እንሰዳሃለን ብለው ነው ያመጡኝ ይላል። በጣም የሚቆረቁረው ግን የአቶ ሳሙኤል ከሀገር መውጣት ይመስላል። ሳሙኤል ቦጋ ለሚባለው ግለሰብ የመንግስት እግድ እያለበት ከሀገር እንዳይወጣ እሱ ሐምሌ አራት ከእስር ወጥቶ ሐምሌ ስምንት ነው እግድ ይወጣበት ከሀገር እንዳይወጣ። ይሄ እግድ እያለው ህግ ባለበት ሀገር፣ መንግስት ባለበት ሀገር ይሄን ያህል የአንድ ሰው የበላይነትም ከባድ ነው። ያነጋገርናቸውና ተበዳዮችን የሚሉ ሁሉ እንዳስረዱት ጉዳዩን ፖሊስ ይዞት ተገቢ ክትትል እያደረገበት ነው። ይሁንና ፖሊስ ተፈጽመዋል በተባለው ድርጊት ላይ ተጨማሪ ማብራሪያ እንዲሰጠን ያደረግነው ተደጋጋሚ ጥረት ቀና ምላሽ አላገኘም። የአቶ ሳሙኤል ቦጋለን ባለቤትም በስልክ ለማግኘት ያደረግኩት ጥረት ስልኮቹ በመዘጋታቸው አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች የሰኞ ምሽት ዝግጅታችን በዚሁ መጠናቀቁ ነው በእኛ በኩል ሰላም ደህና እደሩ የምንላችሁ ቆንጅታዬና ኤኖክ ሰማእግዜር ነን ሰላም እደሩ ትግርኛ ቋንቋ ስርጭት ይቀጥላል